ኦሪት ዘኍልቍ ምዕራፍ አንድ እግዚአብሔርም ሙሴን በሲና ምድረ በዳ በመገናኛው ድንኳን ውስጥ በሁለተኛው ወር በመጀመሪያው ቀን ከግብፅ ምድር ከወጡ በኋላ በሁለተኛው ዓመት እንዲህ ብሎ ተናገረው። የእስራኤልን ልጆች ማኅበር ሁሉ ደምር በየወገናቸው በየአባቶቻቸው ቤቶች፣ በየስማቸውም ቍጥር ወንዱን በየራሱ ውሰዱ ከሀያ ዓመት ጀምሮ ከዚያም በላይ ያለውን ከእስራኤል ወደ ሰልፍ የሚወጡትን ሁሉ አንተና አሮን በየሠራዊቶቻቸው ቁጠሯቸው። ከየነገዱም አንድ ሰው የአባቶች ቤት አለቃ ከእናንተ ጋር ይሁን። ከእናንተም ጋር የሚቆሙት ሰዎች ስሞቻቸው እነዚህ ናቸው። ከረውቤል የሰዲዮር ልጅ ኤልሱር፣ ከስምዖን የሶሪ ሰዳይ ልጅ ሰለምኤል ከይሁዳ የአሚናዳብ ልጅ ነአሶን፣ ከይሳኮር የሶገር ልጅ ናትናኤል፣ ከዛብሎን የኬሎን ልጅ ኤልያብ፣ ከዮሴፍ ልጆች ከኤፍሬም የአሚሁድ ልጅ ኤሊሳማ፣ ከምናሴ የፍዳሱር ልጅ ገማልኤል፣ ከብንያም የጋዲዮን ልጅ አቢዳን፣ ከዳን የአሚሳዳይ ልጅ አኪኤዘር፣ ከአሴር የኤክራን ልጅ ፋግኤል፣ ከጋድ የራጉኤል ልጅ ኤሊሳፍ፣ ከንፍታሌም የኤናን ልጅ አኪሬ፣ ከማኅበሩ የተመረጡ የእስራኤል አእላፍ ታላላቆች የአባቶቻቸውም ነገድ አለቆች እነዚህ ናቸው። ሙሴና አሮንም እነዚህን በስማቸው የተጠሩትን ሰዎች ወሰዷቸው። በሁለተኛውም ወር በመጀመሪያው ቀን ማኅበሩን ሁሉ ሰበሰቧቸው። ከሀያ ዓመት ጀምሮ ከዚያም በላይ ያለውን በየራሱ በየወገኑም በየአባቶቻቸውም ቤቶች በየስማቸውም ቁጥር ትውልዳቸውን ተናገሩ። እግዚአብሔር ሙሴን እንዳዘዘ እንዲሁ በሲና ምድረ በዳ ቈጠራቸው። የእስራኤል በኵር የሮቤል ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር በየራሳቸው ከሀያ ዓመት ጀምሮ ከዚያም በላይ ያለው ወንድ ሁሉ ወደ ሰልፍ የሚወጡት ሁሉ ከሮቤል ነገድ የተቈጠሩ አርባ ስድስት ሺህ አምስት መቶ ነበሩ። የስምዖን ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች የተቈጠሩ እንደየስማቸው ቁጥር በየራሳቸው ከሀያ ዓመት ጀምሮ ከዚያም በላይ ያለው ወንድ ሁሉ ወደ ሰልፍ የሚወጡት ሁሉ ከስምዖን ነገድ የተቈጠሩት አምሳ ዘጠኝ ሺህ ሦስት መቶ ነበሩ። የጋድ ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር ከሀያ ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ ከጋድ ነገድ የተቈጠሩት አርባ አምስት ሺህ ስድስት መቶ አምሳ ነበሩ። የይሁዳ ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቍጥር ከሀያ ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ ከይሁዳ ነገድ የተቈጠሩት ሰባ አራት ሺህ ስድስት መቶ ነበሩ። የኢሳኮር ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቍጥር ከሀያ ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ ከኢሳኮር ነገድ የተቈጠሩት አምሳ አራት ሺህ አራት መቶ ነበሩ። የዛብሎንም ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቍጥር ከሀያ ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ ከዛብሎን ነገድ የተቈጠሩት አምሳ ሰባት ሺህ አራት መቶ ነበሩ። ከዮሴፍ ልጆች የኤፍሬም ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቍጥር ከሀያ ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ ከኤፍሬም ነገድ የተቈጠሩት አርባ ሺህ አምስት መቶ ነበሩ። የምናሴ ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር ከሀያ ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ ከምናሴ ነገድ የተቈጠሩት ሠላሳ ሁለት ሺህ ሁለት መቶ ነበሩ። የብንያም ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር ከሀያ ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ ከብንያም ነገድ የተቈጠሩት ሠላሳ አምስት ሺህ አራት መቶ ነበሩ። የዳን ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር ከሀያ ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ ከዳን ነገድ የተቈጠሩት ስድሳ ሁለት ሺህ ሰባት መቶ ነበሩ። የአሴር ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር ከሀያ ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ ከአሴር ነገድ የተቈጠሩት አርባ አንድ ሺህ አምስት መቶ ነበሩ። የንፍታሌም ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር ከሀያ ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ ከንፍታሌም ነገድ የተቈጠሩት አምሳ ሦስት ሺህ አራት መቶ ነበሩ። የተቈጠሩት ሙሴና አሮን ዐሥራ ሁለቱም የእስራኤል አለቆች የቈጠሯቸው እነዚህ ናቸው። እያንዳንዱም የአባቶቹ ቤት አለቃ ነበር። ከእስራኤልም ልጆች የተቈጠሩት ሁሉ በየአባቶቻቸው ቤቶች ከሀያ ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ የተቈጠሩት ሁሉ ስድስት መቶ ሦስት ሺህ አምስት መቶ አምሳ ነበሩ። ሌዋውያን ግን በየአባቶቻቸው ነገድ ከእነርሱ ጋር አልተቈጠሩም። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ የሌዊን ነገድ አትቁጠረው፣ ቁጥራቸውንም ከእስራኤል ልጆች ጋር አታድርግ። ነገር ግን በምስክሩ ማደሪያና በዕቃዎቹ ሁሉ ለእርሱም በሚሆነው ነገር ሁሉ ላይ ሌዋውያንን አቁማቸው። ማደሪያውንና ዕቃዎችን ሁሉ ይሸከሙ፣ ያገልግሉትም በማደሪያውም ዙሪያ ይስፈሩ። ማደሪያውም ሲነሣ ሌዋውያን ይንቀሉት፤ ማደሪያውም በሰፈረ ጊዜ ሌዋውያን ይትከሉት። ሌላ ሰው ግን ቢቀርብ ይገደል። የእስራኤልም ልጆች እያንዳንዱ በየሰፈሩ በየዓላማውም በየጭፍራውም ይሰፍራሉ። ነገር ግን በእስራኤል ልጆች ላይ ቍጣ እንዳይወርድ ሌዋውያን በምስክሩ ማደሪያ ዙሪያ ይስፈሩ። ሌዋውያንም የምስክሩንም ማደሪያ ይጠብቁ። የእስራኤል ልጆች እንዲሁ አደረጉ። እግዚአብሔር ሙሴን እንዳዘዘው ሁሉ እንዲሁ አደረጉ።